ሩዋንዳውያን ወዳጅ ጠላቶቻቸው ኬኬ በሚል ምህፃራቸው ይጠሯቸዋል። ትናንት የብሪታንያ ኤምባሲን የከበበው ደጋፊያቸውም ኬኬ ይፈቱ እያለ ሲፈክር ነው የዋለው። ሰልፈኛው ጀኔራሉ እስኪለቀቁ ድረስ የኤምባሲ ዙሪያ ሰልፍ ተቃውሞውን እንደማያቋርጥም አስታውቋል። የሩዋንዳዋ ውጭ ጉዳይ ሚኒስትር የሉዊስ ሙሺክዋምቦ ተቃውሞ ደግሞ ከዲፕሎማሲውም ወግ ወጣ ያለ ይመስላል። የምዕራባውያን ትብብር ይላል ወይዘሮ ሙሺ ኩዋምቦ በትዊተር ገጻቸው የለጠፉት ጽሑፍ፣ አፍሪቃውያንን ማዋረዳቸው ተቀባይነት የለውም፣ አከሉ የትንሽቱ ሀገር ትልቅ ዲፕሎማት። ከማድሪድ የተሰማው ግን ተቃራኒው ነው። የፕሬዚደንት ፖል ካጋሚ ቀኝ እጅ የሚባሉት ጄኔራል ካሪንዚ ካራኬ ባለፈው ቅዳሜ ለንደን አውሮፕላን ሲደርሱ የተያዙት የስጳኝ ፍርድ ቤት በተገኙበት እንዲታሰሩ ባሳለፈው ትዕዛዝ ወይም ዋራንት መሰረት ነው። ታላላቆቹ ሐይቆች በሚባለው በዚህ አካባቢ ለተገደሉና ለተበደሉ ሰዎች ጥብቅና የቆሙት ዮርዲ ፖሎ ላቪርዶስ እንደሚሉት ዓለም አቀፍ ሕግ የትም ቦታ ቢሆን መከበር አለበት። ይህ ዓለም አቀፍ ሕግ ነው። ይህ ዓለም አቀፍ ስምምነት ነው። ዓለም አቀፍ ወንጀለኞችን ነው ከግንዛቤ ያስገባ ነው። ዓለም አቀፍ የጦር ወንጀለኝነት ስምምነቶችን ማስከበር የብሪታንያ ብቻ ሳይሆን የስጳኝ ባለስልጣናትና መንግስታትም ኃላፊነት ነው። ዓለም አቀፍ ወንጀለኝነትን በተመለከተ ፍርድ ቤት የማቅረብ የመመርመርና፣ ከትክክለኛ ሂደት በኋላ ፍርድ የመስጠት ኃላፊነት አለባቸው። የስጳኝ አቃቢ ሕግ ከሰባት ዓመት በፊት ባስያዘው የክስ ጭብጥ መሰረት የ1986ቱ የሩዋንዳው የዘር ማጥፋት ዘመቻ ባበቃ ማንግስት የሩዋንዳ ጦር በሺ የሚቆጠሩ ሁቶዎችን ሶስት የስጳኝ ዜጎችን ጨምሮ በርካታ የእርዳታ ድርጅት ሰራተኞችን ያለ ፍርድ ገልሏል። ሁለተኛው ዘር ማጥፋት ተብሎ የሚጠራውን ያን ዘመቻ የሚመራና የሚያስተባብረው የሩዋንዳ ጦር የመረጃ ወይም የስለላ ክፍል ነበረ። የክፍሉ ኃላፊ ደግሞ ጄኔራል ካሬንዜ ካራኬ። የዓለም አቀፉ የመብት ተሟጋች ድርጅት የሂውማን ራይትስ ዎች ባልደረባ ካሪና ቴርት ሳኪያን ድርጅታቸው የስጳኝ አቃቢ ሕግ የመሠረተውን ክስ በቅጡ መርምሯል ይላሉ። ውጤቱም ቴርት ሳኪያን እንደሚሉት ከራኬ የሚያዙት የሩዋንዳ ጦር ከሩዋንዳም አልፎ ኮንጎ ውስጥም በርካታ ሰላማዊ ሰዎችን መግደሉን የሚጠቁም ነው። ሰዎች ተገለዋል፣ ተገርፈዋል፣ በዘፈቀደ ታስረዋል። የሩዋንዳ ጦር አዛዦች ለበርካታ ጅምላ ግድያዎች ተጠያቂዎች ናቸው። በተለይ ስርዓቱን የሚቃወሙትን ለማጥፋት በ1989ና በ1990 በተከፈተው መጠነ ሰፊ ዘመቻ ለጠፋው ህይወት ተጠያቂዎች ናቸው። በዚህ ተቃዋሚን የማጽዳት ዘመቻ ሩዋንዳ ብቻ ሳይሆን ኮንጎ ውስጥም በሺህ የሚቆጠሩ ሰላማዊ ሰዎች ተገለዋል። ጀኔራል ካራኬ ከጦሩ የስለላ ክፍል ኃላፊነት ወደ ብሔራዊው የስለላና የጸጥታ አገልግሎት ኃላፊነት ከተሸጋገሩ በኋላም የመብት ተሟጋቾች እንደሚሉት ከምህረት የለሽ እርምጃቸው አልታቀቡም። የፕሬዚደንት ፖል ካጋሜ ተችና ተቃዋሚዎችን ለማጥፋት የጀኔራሉ ጨካኝ ረጅም እጆች ሩዋንዳን ተሻግረው ደቡብ አፍሪቃም ደርሰዋል። ከሩዋንዳ ውጭ በሚኖሩ የመንግስት ተቃዋሚዎች ላይ ግድያና ጥቃት ተፈጽመዋል። በጣም የጎላና መጥፎ ከካራኬ በፊት የሩዋንዳ የስለላ ድርጅት ኃላፊ የነበሩት የፓትሪክ ካሬጌያ ግድያ ነው። ካሬጌያ ከፕሬዚዳንት ካጋሚ ጋር ተጣልተው ደቡብ አፍሪቃ ተሰደዱ፣ ከጥቂት ጊዜ በኋላ ተገደሉ ጥር 1 2014። እንደ ካሬጌያ ሁሉ ከካጋሚ ጋር ተቀያይመው ስልጣን ሀገራቸውን ጥለው ደቡብ አፍሪቃ የተሰደዱት የቀድሞው የሀገሪቱ ጦር ኃይሎች ጠቅላይ ታማጆር ሹም ከተቃጣባቸው ግድያ ለጥቂት ነው ያመለጡት። ስደተኛው ጀኔራል የግድያ ሙከራው ከከሸፈ በኋላ የደቡብ አፍሪቃ ፖሊስ 24 ሰዓት ጥበቃ ያደርግላቸዋል። የሩዋንዳ መንግሥት ክስ፣ ውንጀላ፣ ወቀሳውን በሙሉ የጠላት ወሬ ነው። የሚለው ባለሥልጣኑ የተከሰሱ የተያዙትም የካጋሚን መንግሥት ለማሳጣት በሚሹ ወገኖች ነው ባይ ነው። ዩናይትድ ስቴትስም የስጳኝ ፍርድ ቤት ያሰራጨውን የእስራት ዋራንት በምክንያት ያልተደገፈ በማለት ላለመቀበል ስታቅማማ ነበረ። አስፈሪውን የሩዋንዳ ጀነራል ከመቀፍደድ ግን ቢያንስ እስካሁን ማንም አላዳ